የኢትዮጵያ ምጣኔ ሀብት ይዞታ ትንተናዎች አብዛኛውን ጊዜ ታማኝነት ያለው ገለልተኛ መረጃ ላይ ለማተኮር አይቻላቸውም። ምክንያቱም በመላ አገሪቱ የምርት የእድገትና የለውጥ አሃዞችን የሚያጠናቅረው መንግሥቱ ብቻ በመሆኑ በመረጃው ሙሉነት የሚነሱ ሙያዊ ወይም ፖለቲካዊ ልዩነቶችን ታሳቢ አድርገን የሚሰጡትን አሃዞች እንመልከት። የኢትዮጵያ መንግሥት ባለፈው ዓመት የአገሪቱ ኢኮኖሚ በ11 ከመቶ ማደጉን ይናገራል። በቀጣዩም ዓመት ያስቀመጠው ትንበያ ከ11 ከመቶ ያላነሰ እድገት እንደሚኖር ነው። በሕዝብ ተወካዮች ምክር ቤት ትናንት ሰኞ ንግግር ያደረጉት ፕሬዚዳንት ግርማ ወልደ ጊዮርጊስ ይህንኑ አረጋግጠዋል። ባሳለፍነው ዓመት በተመሳሳይ ሁኔታ ከ11 ከመቶ የማያንስ እድገት እንደምታስመዘግብ ይጠበቃል። በዚህ መሠረት ሀገራችን እንደገና ለዘጠነኛ ጊዜ ባለ ሁለት አሃዝ እድገት ለማስመዝገብ ፈጣን እድገት ለማስቀጥል ችላለች። በዚህ በዋሽንግተን ዲሲ የተቃዋሚው ፓርቲ መድረክ እሁድ ለት ባካሄደው ህዝባዊ ስብሰባ የምጣኔ ሀብት ግምገማ ላይ ሰፊ ትንተና የሰጡት አቶ ተመስገን ዘውዴ በቀደመው ፓርላማ የገዢው ፓርቲ የአጠቃላይ የምጣኔ ሀብት ፖሊሲዎችን በመተቸት ይታወቃሉ። ይህ እድገት የቁጥር እንጂ ለህብረተሰቡ ጠብ ያለ ነገር የለም ባይ ናቸው። ኢትዮጵያ ውስጥ ከፍተኛ የሆነ የኑሮ ውድነት በአሁኑ ወቅት እየተከሰተ ነው። ሸማቹን ህብረተሰብ ያስጎነበሰ፣ ሰቆቃ ላይ የጣለ ዜጎች በኑሯቸው በገቢያቸው እንዳይተዳደሩ ያደረገ፣ ልጆቻቸውን ትምህርት ቤት እንዳይልኩ የወር ገቢያቸውን ተቆጣጥረው እንዲኖሩ ያላደረገ ነው። በጣም የሚገርመው ነገር ግን በዚሁ ገዢው ፓርቲ በሚቆጣጠረው ፓብሊክ ሚዲያ የሚናገረው መብራት ባይኖርም የኢኮኖሚ እድገት አለ፣ ውሃ ባይኖርም የኢኮኖሚ እድገት አለ፣ ምግብ ባይኖርም የኢኮኖሚ እድገት አለ እያለ የኢኮኖሚ እድገት የህብረተሰብን ደህንነት ለማስጠበቅ ለማሳደግ ከሆነ ድረስ ዋጋ የሌለው አነጋገር። ዋናው ሙያ፣ ዋናው ቁም ነገር ጂዲፒን እያሳደጉ ብሔራዊ ምርትን እያሳደጉ ኢንፍሌሽን መቆጣጠር ነው። ባለፈው ሳምንት ዓመታዊ የምጣኔ ሀብት ግምገማውን ይፋ ያደረገው የዓለም የገንዘብ ድርጅት አይኤምኤፍ የቀጣዩ ዓመት የኢትዮጵያ የኢኮኖሚ እድገት ወደ ስድስት ነጥብ አምስት ከመቶ ዝቅ እንደሚል አስታውቋል። አስቀድመው የተመዘገቡ ፈጣን የኢኮኖሚ እድገቶችን ከመቀዛቀዝ ለማዳን አይኤምኤፍ የሰጠው ምክር በአገሪቱ ምጣኔ ሀብት በተለይ በመሠረተ ልማት ግንባታው የግሉ ዘርፍ ሚና እንዲጨምር ማድረግ የሚል ነው። እስካለፈው ሐምሌ ወር ድረስ ሰባት ከመቶ የአጠቃላይ እድገት መመዝገቡን የገለጸው አይምኤፍ የዋጋ ግሽበቱ በተመሳሳይ ጊዜ ሰላሳ ሦስት ከመቶ መሆኑን አስታውቋል። ጥያቄው የትኛው አሐዝ ትክክለኛ ነው? የንግድና ምጣኔ ሀብት ጉዳዮች ላይ ዘገባ የሚያቀርበው የፎርቹን ጋዜጣ ሥራ አስኪያጅ አዘጋጅ ታምራት ገብረ ጊዮርጊስ የአይምኤፍን ሪፖርት አይችዋለውን ፎርካስት ነው ወይም ወደፊት በፈረንጆች አቆጣጠር በሁለት ሺ አስራ ሦስት ውስጥ የኢትዮጵያ የኢኮኖሚ እድገት ይህን ያህል ሊሆን ይችላል። ስድስት ነጥብ አምስት ፐርሰንት ጂዲፒው ሊያድግ ይችላል ነው። ይሄ ማለት አመታዊ የምርት መጠኑ እና የአገልግሎት መጠኑ ይህን ያህል ሊያድግ ይችላል ነው የሚለው። እንግዲህ ይሄ የኢትዮጵያ መንግስት ወደ አስራ አንድ ፐርሰንት ያድጋል ይላል በግሮዝና ትራንስፎርሜሽን እቅዱ መሰረት አንደኛው ከሌላኛው ትክክል ወይም ስህተት ሊሆን አይችልም። ምክንያቱም ሁለቱም በየራሳቸው መንገድ የወደፊቱን ነው የሚናገሩትና አመቱ ሲያልቅ የትኛው ትክክል እንደሆነ ይታያል የኢትዮጵያው ፕሬዝዳንት ግርማ ወልደ ጊዮርጊስ በፓርላማ ያቀረቡት በተለይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የምጣኔ ሀብት ፖሊሲዎች የተገኙም ምርታዎች ላይ ያተኮረ መግለጫ የዘርፍ እድገቶችን በደፈናው ገልጸዋል በሀገራችን ልማትን ለማፋጠን በተያያዘው እቅድ መሰረት ግብርና ምዕር ልማት ስትራቴጂው ተግባራዊነት ተጠናክሮ ሲቀጥል ቆይቷል ምንም እንኳን ኢንዱስትሪና የአገልግሎት ዘርፍ በግብርና በላቀ ሁኔታ እንዲያድግ ይታሰብም፣ በግብርናው መስክ ዛሬም ከፍተኛ የእድገት ተስፋና እድል እንዳለ በመገንዘብ ለዘርፉ ልማት የላቀ ትኩረት ተሰጥቶታል። የመድረኩ አቶ ተመስገን ዘውዴ በዋሽንግተን ዲሲው ስብሰባ ደግሞ እንዲህ ብለዋል። ግብርናው የዝናብ ጥገኛ ሆኖ ያለበት ሁኔታ ነው። አሁንም ይሄ ገዢ ፓርቲ ስልጣን ከያዘ በኋላ የኢትዮጵያ ግብርና የዝናብ ጥገኛ ነው። ግብርናው የዝናብ ጥገኛ በመሆኑ ከአራት ነጥብ አምስት ሚሊዮን ሕዝብ በላይ ፉድ ኢንሴኪሪቲ ሰቆቃ ላይ ይገኛል። አሁን እያነጋገርኳችሁ ባለበት ሰዓት ማለት ነው። ፕሬዚዳንት ግርማ ወልደ ጊዮርጊስ በስፋት በዝናብ ተጠቃሚነት የሚካሄደውን የኢትዮጵያ ግብርና ለመለወጥ ባለፉት 21 ዓመታት የተሰሩ ሥራዎች አበረታች መሆናቸውን ገልጸዋል። በአቶ መለስ መሪነት በተካሄደው የተፈጥሮ ሀብት ጥበቃ ሥራ ላይ በመመስረት የአነስተኛ መስኖ ልማት ሲስፋፋ ቆይተዋል። አርሶ አደሩ በየተራራውና በየማሳው ዙሪያ ከቆፈራቸው የውሃ ማስረጊያና ማቆያ ጉድጓዶች አስተማማኝ የውሃ ባንክ እንዲኖረው መሰረት ጥለዋል። የመድረኩ አቶ ተመስገን ዘውዴ ደግሞ እንዲህ ይላሉ። በ2011 በፈረንጆች 8 ሚሊዮን ሄክታር መሬት ታርሶ 166 ሄክታር ብቻ ነው በመስኖ የለማ ወይም 2 ፐርሰንት ማለት ነው። ሌላኛው አቶ ተመስገንንና ፓርቲያቸውን መድረክ የሚያሳስባቸው የወጣት ሥራ አጥነት ጉዳይ ነው። በአገሪቱ አብዛኛው ዜጋ ወጣት ሆኖ ሳለ ይህንን ትውልድ በሥራ ለማሰማራት የሚያስችሉ የግብርናና የኢንዱስትሪ መሠረቶች ዕድገት አነስተኛ ነው ይላሉ። የኢትዮጵያው ርዕሰ ብሔር ግን በዚህ አይስማሙም። ሥራ አጥነት እንደ የማኅበራዊ ችግር መሆኑ በመገንዘብ በተለያዩ የሥራ ፈጠራ ስልቶች በመታገዝ ባለፈው ዓመት ብቻ ከ1.1 ሚሊዮን በላይ ቋሚ እና ጊዜያዊ የስራ እድሎች እንዲፈጠሩ ተደርበዋል። በተፈጠረው ሰፊ የስራ ዕድል ወጣቶቻችን ተጠቃሚ መሆን ጀምረዋል። የዓለም የኢኮኖሚ ፎረም ወርልድ ኢኮኖሚክ ፎረም ባለፈው ሳምንት የዓለም ተወዳዳሪነት ሪፖርቱን ይፋ ሲያደርግ ኢትዮጵያ በተቋማት ጥንካሬ በመሠረተ ልማት በአጠቃላይ ምጣኔ ሀብት ጤናና ትምህርት ዙሪያ አገሮች ያሳዩት ዕድገት ተጨምቆ በሚቀርብበት ሰንጠረዥ ከዓለም 144ኛ ከአፍሪካ ደግሞ 38ኛ ሆናለች። በዚህ መረጃ ያልተካተቱ የአፍሪካ አገሮች ስላሉ የኢትዮጵያ ደረጃ በአፍሪካ የከፉ ከሚባሉት የሚፈረጅ ነው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን ዲሲ